ቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ጋር አብረናችሁ እንዘልቃለን። ሰላም፣ እንደምናመሻችሁ በምሽቱ ጋቢና በኦሮሚያ ክልል ቦረና ዞን በጸጥታ ኃይሎች የተወሰደ የጥቃት እርምጃ ሽሽት በርካታ ነዋሪዎች ወደ ጎረቤት ኬንያ ሸሽተዋል። በመጀመሪያ ያደረግነው ወደ ሞያሌ እየገባ ላለው ስደተኛ የሰብአዊ እርዳታ ማቅረብ ነው። የኬንያ ቀይ መስቀል የሰጠው አስተያየት ነው። አሁንም ስደተኞቹን በመመዝገብና በመቁጠር ላይ በመሆኑ ቁጥሩ እያሻቀበ መሆኑን ገልጿል። ተፈናቃዮቹ ወደ አርባ ሺህ እንደሚጠጉ በመንግስት የመገናኛ ብዙሀን ተዘግቧል። የኦሮሚያ ክልል የፍትህ ቢሮ ቃል አቀባይ አቶ ታዬ ደንዳአ በዛሬው ዕለት መታሰራቸውን ባለቤታቸው ለአሜሪካ ድምፅ ተናግረዋል። ለህዝብ እንጂ ለግለሰብ ችግር ትኩረት እንደዚህ ነጥሎ ሳይሆን በጋራ ያለው ችግር ቢፈታ ያው በየቤቱ ያለው ችግር በግለሰብ ደረጃ ያለው ችግር ይፈታል ብሎ የሚያምን ሰው ነው። በሌላኛው ዘገባችን ለበርካታ ጀማሪ ተዋናዮች አርያና ድጋፍ እንደሆነ በሙያው ያገዛቸው የሚመሰክሩለት ፈቃዱ ተክለ ማርያም በጽኑ በመታመሙ በዛሬ ዕለት ለማሳከሚያ ገንዘብ የሚያሰባስብ ግብረ ኃይል የጋዜጣዊ መግለጫ ሰጥቷል። አንዳንድ ጊዜ እንደዚህ ጫማዬን ሳስር ወይም ሳጎነብስ ወይም ስጸልይ፣ እንደዚህ ጎንበስ ንበረከክ እንትንስል የሚሰማኝ ነገር አለ ጎንና ጎኔን። እና ለራሱ አፍኖች ይዞት ቢብስበት ነው እዚህ ደረጃ ላይ ሲደርስ በቃ የሆነው እንጂ ለብዙ ጊዜ ይዞታ እንግዲህ የሚገርመው ፊት የተቀመጠ ሰውና ኋላ የተቀመጠ ሰው የፍቃዱን ድምጽ በእኩል ነው የሚያዳምጠው። የሙያ አጋሮቹ አለማየሁ ታደሰና ማን ያዘዋል እንደሻው እንዲሁም ራሱን ፈቃዱ ተክለ ማርያምን ይዘናል። ወደሚቀጥለው ስናልፍ አፍሪካውያን ሙዚቀኞች፣ የቴክኖሎጂ ሰዎችና የንግድ ስራ ፈጣሪዎችን በዩናይትድ ስቴትስ ቴክሳስ ግዛት ያሰባሰበ ፌስቲቫልም ተካቷል። ባለፈው ዓመት በአፍሪካ በቴክኖሎጂ ዘርፍ የፈሰሰው መዋለ ንዋይ 600 ቢሊዮን ዶላርስ ነበር። ይህ ቁጥር በየዓመቱ በ50 ከመቶ እያደገ የመጣ ነው። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ዩናይትድ ስቴትስ ባለፈው ዓመት በተካሄደው የምርጫ ሂደቷ ላይ ጣልቃ ገብተዋል በማለት በሩሲያ የሳይበር ተጠቃሚዎች ላይ ማዕቀብ መጣሏን አስታወቀች። የዩናይትድ ስቴትስ አስተዳደር የሩሲያ ሳይበር እንቅስቃሴን እየተከታተለና እየተገዳደረ ነው። በዩናይትድ ስቴትስ ምርጫ ላይ ጣልቃ ለመግባት ያደረጉትን ጥረት አፍራሽ የሳይበር ጥቃትን ወሳኝ መሰረተ ልማቶችን ኢላማ ያደረጉ ጥቃቶችን ያቀፉ ናቸው ሲሉ የገንዘብ ሚኒስትር ስቲቨን ምኑችን በወጡት መግለጫ ተናግረዋል። ማዕቀቡ ግለሰቦችን ኢላማ ያደረገ ሲሆን ከሩሲያ ለሚመነጩት ጥቃቶች የሚሰጥ ምላሽ አካል እንደሆነም ጨምረው ተናግረዋል። የሰሜን ኮሪያ የውጭ ጉዳይ ሚኒስትር ሪያንግ ሆ ወደ ስዊድን አምርተዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እና የሰሜን ኮሪያው መሪ ኪም ጆንግ ኡን ተገናኝተው እንዲነጋገሩ ለማመቻቸት የታቀደ ተልዕኮ መሆኑም ተገልጿል። የብሪታንያ የፈረንሳይ፣ የጀርመንና የዩናይትድ ስቴትስ መሪዎች የቀድሞ የሩሲያ ሰላይ በብሪታንያ መሬት መመረዛቸውን በህብረት አውግዘዋል። ሩሲያ ተጠያቂ ተደርጋለች። ከሁለተኛው ዓለም ጦርነት ወዲህ ነርቭ ኤጀንት በአውሮፓ ምድር ሰውን በማጥቃት ላይ ሲውል ለመጀመሪያ ጊዜ እንደሆነም ተገልጧል። በመጨረሻም የሳኡዲ አረቢያ አልጋ ወራሽ ሙሐመድ ቢን ሳልማን የኢራኑን ከፍተኛ መሪ ከአዶልፍ ሂትለር ጋር አመሳስለዋል። ኢራን የኒኩሌር ቦምብ ከሰራችው ሳውዲ አረቢያም በፍጥነት ኒኩለር ትሰራለች ሲሉም ዝተዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪዎቹ የጋቢና ዝግጅቶቻችን ጋር አብራችሁ ነው ነው የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ ቱጌዘር። ቅዳሜ ዕለት ከኢትዮጵያ ሞያሌ ወደ ኬንያ ሞያሌ የተሰደዱ ኢትዮጵያውያን የተለያየ ቁጥር እየወጣ ሲሆን ስደተኞቹ ባሉበት ቦታ ተገኝቶ እየሰራ ያለው የኬንያ ቀይ መስቀል አሁንም ስደተኞቹን በመመዝገብና በመቁጠር ላይ በመሆኑ ቁጥሩ እያሻቀበ መሆኑን ተናግሯል። ተፈናቃዮቹ ወደ አርባ ሺህ እንደሚጠጉ በመንግስት የመገናኛ ብዙኃን ተዘግበዋል። ሸሽተው ድንበሩን ከተሻገሩ ኢትዮጵያውያን መካከል በአሁኑ ወቅት በአምስት ቦታ ላይ ተጠልለው እንደሚገኙ ገልጸው፣ ቀይ መስቀል ለሴቶችና ለህጻናት ቅድሚያ በመስጠት እየመዘገበ እንደሆነም ተናግረዋል። በሰሞኑ እንግዲህ በሜዳ ላይ ዝናብ ሲጥልባቸው ማደራቸውን ለአሜሪካ ድምፅ የተናገሩት እነዚህ ስደተኞች በሌላ በኩል ደግሞ በሞያሌ ከተማ ዘመድ የሞተባቸውና የቆሰሉ ሰዎችን አነጋግረን ሁሉ ሸሽተው ከተማው ባዶ መሆኑን ገልጸዋል። ጽዮን ግርማ ዝርዝር አላት። ከቅዳሜ መጋቢት አንድ ቀን 2010 ዓ.ም ጀምሮ የኢትዮጵያ ሞያሌና የኬንያ ሞያሌ ሁለት ነገሮችን እያስተናገዱ ናቸው። ሸዋብር በተባለው ቀበሌ በመከላከያ ሰራዊት አባላት በተተኮሰ ጥይት አስር ሰዎች ከተገደሉና አስራ አንድ ሰዎች ከቆሰሉ በኋላ ቀያቸውን ለቀው የተሰደዱት ሰዎች ቁጥር ምዝገባ ባደረጉ ቁጥር እየጨመረ መሄዱን የኬንያ ቀይ መስቀል የሕዝብ ግንኙነትና የኮሚኒኬሽን ኃላፊ ኖኤላ መሱንዲ ለአሜሪካ ድምጽ ተናግረዋል። and at least provide the needed በመጀመሪያ ያደረግነው ወደ ሞያሌ እየገባ ላለው ስደተኛ የሰብአዊ እርዳታ ማቅረብ ነው። እስካሁን እንዳየነው ከሆነ የስደተኞቹ ቁጥር እየጨመረ ነው። ሰኞ ዕለት መግለጫ ስናወጣ ቁጥራቸው ወደ ሁለት ሺህ ነበር። ትላንት ወደ አምስት ሺህ ከፍ አለ። ዛሬ ደግሞ ወደ ስምንት ሺህ አምስት መቶ ዘጠና ሁለት ሰዎች አሻቅቧል። እያገኘ ነው ያለን መረጃ ተጨማሪ ቤተሰቦች ወደዚህ ወደ ሞያሌ እየሸሹ መሆኑን ነውና ቁጥሩ አሁንም እንደሚጨምር እንጠብቃለን። ኢትዮጵያውያኑ ስደተኞች በተለያዩ ማለትም በኬንያ ሞያሌ፣ ሰሲ፣ ሶሎሎ፣ ሶማሬ፣ ሲፋ፣ ማኢይ፣ ኩኩብ፣ ጋታ፣ ኮርማና ዳምባላ፣ ፋቻን በተባሉ ስፍራዎች ፈሰው እንደሚገኙ አንዳንዶቹም ደግሞ በኬንያውያን ቤቶች ውስጥ እንደተጠለሉ ገልጸዋል። የኬንያ ቀይ መስቀል ቃል አቀባይ ኖኤላ መሱንዲ ለስደተኞቹ አንዳንድ እርዳታ እያቀረቡ መሆኑንም ጨምረው ተናግረዋል። ይህም የእርዳታ ምግብ እደላ፣ የጤና አገልግሎት እና በጤና ነክ ጉዳዮች ዙሪያ መረጃ መስጠትን ይጠቀልላል። ለምሳሌ የንጹህ ውሃ አጠቃቀም ጉዳይ፣ የንጽህና ጥበቃ፣ የተንቀሳቃሽ መጸዳጃ ቤቶች አጠቃቀም እና እነዚህን የመሳሰሉ ናቸው። የኬንያ ቀይ መስቀል ቃል አቀባይ በተጨማሪ የኢትዮጵያኑ ስደተኞች ቁጥር እየጨመረ ቢሄድም ሰብአዊ ስቃያቸውን ለማቅለል የተቻለው ጥረት ይደረጋል ብለዋል። የሞያሌ ከተማ ከንቲባ አቶ አስቻለ ዮሐንስ ሰኞ ዕለት ስናነጋግራቸው በደረሳቸው መረጃ ወደ ሃምሳ ሺህ የሚጠጉ ሰዎች የኬንያን ድንበር እንደተሻገሩ ገልጸውልን ነበር። በዛሬ ሁለት የተጣራ መረጃ ደርሷቸው እንደሆነ ለማግኘት ብለን መልሰን ስንደውልላቸው ስልካቸው ዝግ በመሆኑ ልናገኛቸው አልቻልንም። ከኢትዮጵያ ሞያሌ ወደ ኬንያ ሞያሌ የተሻገረው ስሙን እንዳንጠቅስ የጠየቀ ወጣት ተሰዳጆቹ በተለያየ ቦታ እንደሚገኙ ገልጿል። ያለሁበት ቦታ ላይ ዛሬ በጣም ብዙ ነው ከውጭ ጀምሮ ነበረ ኑሮ አንጻር ማለት ነው እና እኔ አካባቢ ያለው እኔ እኔ ቦታ ብቻ ያለው ወደ አንድ ግቢ ቦታ ነው አንድ ግቢ አንድ አስር ሺህ ምናምን ይሆናሉ በግምት ማለት ነው ግን ወደ አምስት ቦታ ስለሆነ አሁን ተጨባጭ መረጃ በተለይ እነሱ ቀይ መስቀል ምናምን አሁን አብዛኛው ተጽፈዋል አብዛኛው ማለት ወይ ሰባ ፐርሰንት በላይ ተጽፈዋል እኛ አካባቢ ያለው አሁን አንድ ቦታ ብቻ ነው የሰው ግቢ ያልኩሽ ማለት ነው የማሙድ አሊ ግቢ የሚባል ቦታ አለ። ኮምፓውንድ እዛ ውስጥ ነው የተሰባሰብ ነው። ዛሬም ደግሞ ከመርሳቤት ካውንቲ ምክትል ኃላፊ መጥቶ አናግሮን ነበረ። የተለያዩ ደግሞ ጋዜጠኞችን መጥቶ ነበረ እና እዛ ላይ በጣም ብዙ ነበሩ። የኬንያ ቀይ መስቀል በተለይ ለህፃናቶች ወተት እያቀረበ መሆኑን ገልጾ፣ ነገር ግን መጠለያው ክፍት ስለሆነ ቀን ፀሐይ፣ ትላንት ማታ ደግሞ ዝናብ እንደዘነበባቸው ነግሮናል። በዛሬ ዕለትም ከየገጠሩ የመጡ ሰዎች ካምፑን እየተቀላቀሉ መሆኑን ተናግሯል። በሞያሌ ከተማ ሸዋበር በተባለችው ቀበሌ ቅዳሜ እለት የስድስት ልጆች አባት የሆኑት ወላጅ አባቱ አቶ ቱ አቶ ከኑ ቀንጨሬ እንደተገደሉበት የተናገረው ልጃቸው አባ ዱባ ከኑ አባቱን ከስደት ከተረፉ ከተወሰኑ የመንደሩ ሰዎች ጋር ቀብሮ አሁን ብቻዬን እደጅ ቁጭ ብያለው ብሎኛል። ያው ትልቅ ሰው የስልሳ አመት ሰው ነው። ያው ብዙም እንትን የሚል ሰው አይደለም። ያው የስራ ሰው ነው። ከብት ምናምን ግረው ከዛ በቃ ጠዋት ተባላዊ ሄዶ መጥቶ ቤት መጥቶ ምሳ በልቶ እንዲ ሻይቡና ይላለው ብሎ ወደ ቴላ ሲወጣ እንዲ ሻይቡና ለመውጣት ቁጭ እያለው ሻይቡናው ራሱ አልጨረሰም። ግማሽ ራሱ አላደረገው። ከዛ በኋላ ወታደሮች ተኩስ ጀመሩ። ወታደሮች ጀመሩ ና መጡ። እነሱ ሰዎች ሰዎች ነበሩ። አንዱ ተነሶ ሮቶ አመለጠ። ከዛ ያኛውን አነሱ ና ይህ አካል ገደሎ ነው ብሎ እንትናሉ እሱን አትነሱ ና መሳራውን አንጋት ላይ አደቀኑ። መጡት በቃ ከዛ ድረት ላይ ነው ተመታ። በሁለት ሲት ነው ተመጣ። ሁለቱ ስት አንዱ አንገቱ ላይ ነው አንዱ ደግሞ ድረቱ ላይ ነው።

እዛ በቃ አባቴ ሞተዋል። ከመተዋል ሰብየ ሰጠው። በዚያ እሳት አላመንኩም ነበር። በመጣ በቃ ሰውን ብቻ ነው አገኘው። የበዛው ሰው ተሰዷል፣ ሁኔታው በጣም ያስፈራል ብሏል። ወይዘሮ ሻላ ኩላ ከቆሰሉት መካከል ናቸው። በእለቱ ከመኖሪያ ቤታቸው አካባቢ ተኩስ ሲሰሙ ወጥተው እንዳዩ ነግረውናል። በወቅቱም የመከላከያ ሰራዊት አባላቱ ሲተኩሱ በማየታቸው አምስት ልጆቻቸውን ይዘው ቤታቸው ውስጥ ገብተው በራቸውን እንደዘጉም ገልጸዋል። በተዘጋው በር ውስጥ እና ግድግዳ አሻግረው ተኩሱ ፍራሽ ላይ ከልጆቼ ጋራ እንደተኛው በበር ውስጥ ያለፈ ጥይት የእግሬን ላይኛው ክፍል መታኝ። አሁን በሞያሌ ከተማ ሆስፒታል ተኝተው በመታከም ላይ እንዳሉም ነግረውናል። ቅዳሜ ዕለት የመከላከያ ሰራዊት አባላት ባደረሱት ጥቃት በሞያሌ የአስር ሰው ሕይወት መጥፋቱንና አስራ አንድ ሰዎች መቁሰላቸውን መዘገባችን ይታወሳል። የኮማንድ ፖስቱ ሴክረታሪያትም አደጋው በተሳሳተ መረጃ የደረሰ ነው ማለቱን መዘገባችንም አይዘነጋም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላችሁም የምትገኙት ካቢና ቪኦኤ ና ወደሚቀጥለው ዘገባችን የምናልፈው የኦሮሚያ ክልል ፍትህ ቢሮ ቃል አቀባይ አቶ ታዬ ደንዳአ በዛሬው ዕለት መታሰራቸውን ባለቤታቸው ለአሜሪካ ድምጽ ተናግረዋል። አቶ ታዬ ቅዳሜ መጋቢት 1 2010 ዓ.ም የመከላከያ ሰራዊት አባላት በሞያሌ ከተማ አስር ሰዎች መግደላቸውና አስራ አንድ ሰዎች ማቁሰላቸው በስህተት የተፈጸመ ነው ብሎ ቢሮአቸው እንደማያምን ለአሜሪካ ድምጽ መግለጻቸው ይታወሳል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ አስቸኳይ ጊዜ አዋጁ ሰዎችን ዝም ማሰኛና ትችትን ወንጀል ማድረጊያ መሳሪያ ነው ብሏል። በሌላ በኩል ከግድያው በኋላ ሸሽተው ወደ ሞያሌ ኬንያ የተሰደዱትን ኢትዮጵያውያን ለመርዳት ከፍተኛ ጥረት ማድረግ መቀጠሉን የኬንያ ቀይ መስቀል አስታውቋል። ጽዮን ግርማ ዝርዝር አላት። አቶ ታዬ ዛሬ ጠዋት አዲሱ ገበያ ከሚገኘው መኖሪያ ቤታቸው ወደ መስሪያ ቤታቸው በመኪና በመጓዝ ላይ ያሉ መያዛቸውን ባለቤታቸው ወይዘሮ ስንታየሁ አለማየሁ ለአሜሪካ ድምጽ ተናግረዋል። ማምሻውን አነጋግሬያቸው ነበር። ያው ጠዋት በስራ ሰዓት ከቤቱ በሰላም ነው የተሰናበተው። ሹፌሩ መጥቶ ከበር ወስዶታል። ሸኝቼው ነው የተመለስኩት። ከዛ በኋላ ነው መንገድ ላይ አዙረው አውርደው ወደ ራሳቸው መኪና ይዘውት ከሄዱ በኋላ ሌላ ቦታ ቆይተው ነው ለፍተሻ ተመልሰው ወደ ቤት የመጡ። ምን ያህል ሰዎች ይሆናሉ? ብዙ ናቸው። በቁጥር ከአስር በላይ ይሆናሉ። በሶስት መኪና ነው የመጡ። ከዛ በኋላ ያው ቤት ውስጥ ያለውን አገላጡ አይተዋል። ምንም ያገኙት ነገር የለም። መጽሐፍቶች ናቸው፣ ያው ከገበያ የተገዙት መጽሐፍቶች ናቸው። ከዛ በኋላ ይዘዋቸው ሄዱ? መልሰው አዎ፣ ይዘዋቸው ሄዱ። የነገሮት ነገር አለ ባለቤቶት ለርሶ የት እንደሚወሰዱ የሚያውቁት ነገር ነበር? እኔ ራሴን ጠይቄ ነበረ። እዛው እንዳሉ ታዛቢ ተብሎ ሲቪል መሰውም አብሮ ያሉትም አሉ። እዛው መሀል ቆሜ ጠይቄያቸዋለሁ። ምሳ እንዲበላ አንዴ እጁን ፍቱልኝ እንዲያቸው ነበረ። ያው እዛ ማምጣት እንደሚችል ነው የነገሩም። ፈቃደኛ አልነበሩም ያንን ለማድረግ። ከዛ በኋላ ከቤተሰብ ጋር ሆነን ለጥይቃ በተጠቆመው መሰረት ሄደን ነበረ። የት ሄዳችሁ ነበር? ያርሱበታል ተብሎ የተነገረን ቦታ ሄደን ነበረ። የት ነበር የተነገራችሁ? ያርሱበተን ተብሎ የተነገረን ጣቢያ ሄድን። ስንጠይቅ በሁለት በር ሄደን ጠይቀናል። አንደኛው ጋር ስንሄድ ስን ዝርዝር አልደረሰንም ብለዋል የታሰረበትን ጉዳይ ነገሩን ስሉን እኛም አላወቅም በዛ መሰረት ደግሞ ሌላ ጣቢያ ላኩን እዛም ስንሄድ አልገባም ብለውናል ያው ምናልባት ምርመራ ክፍል ይሆናሉ ተብሎ ተመለስን ማለት ነው የድሞው ምግብም ሳናደርስ ልብሱም ሳንሰጠው እጃቸውን ፍቱልኝ ብያቸው ነበር አሉ እጁ እጃቸውን ታስረው ነበር አዎ እጁን በካቴና ታስረው ነበረ አቶ ታዬ ልጆች አሏችሁ አዎ፣ አንድ ልጅ አለን። አመት ያልሞላው ሁለት ወር ይቀረዋል። አስር አቶ ታዬ ደንዳ ሮብለት ለአሜሪካ ድምጽ በሞያሌ የተከሰተውን በተመለከተ ሲናገሩ ሞያሌ ውስጥ ሸዋበር በተባለ ቦታ ላይ በመንገድ ላይ በካፍቴሪያ ውስጥ በመኖሪያ ቤትና በአጠቃላይ በሰላማዊ እንቅስቃሴ ላይ ያሉ ሰዎችን ተኩሶ በመግደል በስህተት የተፈጸመ ነው ማለት ተቀባይነት የለውም። ጉዳዩ ከላይ እስከታች ሊጣራ ይገባል። ድርጊቱን የፈጸሙ ሰዎችን በሕግ ሊጠየቁ ይገባል የሚል መግለጫ መስጠታቸው ይታወሳል። የአምነስቲ ኢንተርናሽናል የምስራቅ አፍሪካ ምክትል ዳይሬክተር አቶ ሴፍ ማጋንጎ ይህንን የዛሬውን መታሰራቸውን በተመለከተ አስተያየት እንዲሰጡ ጠይቀናቸው ነበር። እርምጃው አላስገረመንም። አንድ የምናውቀው ነገርና አስጠንቅቀንም የነበረው ይህ የአስቸኳይ ጊዜ አዋጅ ገደቡ በጣም ሰፊና ወሰኑ የማይታወቅ መሆኑ ነው። ሕጉ የሚከለክላቸው ነገሮች በግልጽ ያልተዘረዘሩ በመሆኑ ሰው ተቃውሞ እንዳያሰማ፣ መንግሥትን የተቸ ደግሞ በወንጀለኛነት እንዲጠየቅ ያደርጋል። ስለዚህ አሁን የታየ መታሰር ከዚያ ቀደም ብሎ ደግሞ ስዩም ላይ የተወሰደው እርምጃ አንድ ሰው ለዘብ ባለ ሁኔታ እንኳ መንግሥት ላይ ሂስ ቢሰነዝር የአስቸኳይ ጊዜ አዋጁን እንደ ጣሰ ተቆጥሮ እንደሚታሰር ነው የሚያሳየን። ይህ የአስቸኳይ ጊዜ አዋጅ ቀድሞውንም መደንገግ እንዳልነበረበት ነው የሚያረጋግጥልን። አቶ ሴፍ ማጋንጎ አያይዘው አንድ ሰው አስተያየት በመስጠቱና ትችት በመሰንዘሩ ምክንያት ብቻ ከሆነ የታሰረው፣ ይህ ተገቢ አይደለም፣ በአስቸኳይ ሊፈታ ይገባል ብለዋል። በሞያሌ ቅዳሜ ዕለት በመከላከያ ሰራዊት አባላት በተተኮሰ ጥይት አስር ሰዎች መገደላቸውና አስራ አንድ መቁሰላቸውን በተሳሳተ መረጃ ላይ የተፈጸመ ነው ሲል ኮማንድ ፖስቱ ማስታወቁን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደ ተከታዩ ዘገባችን እናልፋለን። ለበርካታ ጀማሪ ተዋናዮች አርአያና ድጋፍ እንደሆነ በሙያው ያገዛቸው ሁሉ የሚመሰክሩለት ፈቃዶ ተክለ ማርያም በጽኑ በመታመሙ በዛሬው ዕለት ለማሳከሚያ ገንዘብ የሚያሰባስብ ግብረ ኃይል የጋዜጣዊ መግለጫ ሰጥቷል። መስታወት አረጋው ዝርዝሩን ይዛለች። ሳቅ። ምክንያቱም ከመሳቅ በቀር ሌላ የምታደርገው ነገር የለም። የመድረክ ቲያትሮች ሲነሱ፣ የሬዲዮ ድራማዎች ትረካዎች የቴሌቪዥን ድራማዎችና ፊልሞች ሲጠቀሱ ፈቃዱ ተክለ ማርያም የመጀመሪያውን ረድፍ ከሚይዙት ጥቂትና አንጋፋ ተዋንያን መካከል አንዱ ይሆናል። በትላንትናው ዕለት ይህ አንጋፋ ተዋናይ በህመም ላይ እንደሚገኝ ሰማን። እንዴት ነ ስንልም ደወልንለት። ምንድን ነው መሰለሽ ስኳር ነበረኝ። ስኳሬን ስከታተል እንደዚህ ሌሎችን ጤና ይን በምመራመርበት ጊዜ ከፍ እያለ ይሄ ነገር መጨመሩን በሐኪሞች ነገሩኝ። ከዛ በኋላ ቀስ እያለ ነው እንግዲህ ነገሩ የመጣው። አሁን በዚህ በተወሰኑ ጊዜያት ግን ቶሎ ነው የጨመረው። ክሬቲኒን የሚባለው የኩላሊት ፈንክሽን የስራ ድካም ወደ አራት ነጥብ ሰባት ነበረ አሁን ወደ አምስት ምገብቷል። እና በዚህ አይነት ቶሎ ለመጨመር ምንም የሚያግደው ነገር የለም። ከወዲሁ እንትን ካልወሰድን የሚል ነገር ነው አሁን በሀኪሙ በኩል ያለው እና ምርጫ ሰጥተውኛል ዳያሊሲስ ድረስ መድረስ፣ አለበለዛ ትራንስፕላንት ነቅሎ ተከላ የኩላሊት ዶነር ይፈለግና እንደዛ ነው። የሚሰማ ህመም አለ? አሁን በጣም ያመሃል ወይስ እንዴት ነው? እኔ ምንድን ነው የሚሰማኝ መሰለሽ፣ አንዳንድ ጊዜ እንደዚህ ጫማዬን ሳስር ወይም ሳጎነብስ ወይም ስጸልይ እንደዚህ ጎንበስ ንበረከክ እንትን ስል የሚሰማኝ ነገር አለ፣ ጎንና ጎኔን የሚሰማኝ ነገር አለ፣ አንዳንድ ጊዜ ጠቅ ሲያደርግሽ ያው ይሰማሻል። መቼም ይሄ ኩላሊቴ የሆነ መቼም ይሄ ውሱን የሆና ብለሽ ታስቢያለች። እግዚአብሔር ይማረ። እሺ። ጸሐፊና ተዋናይ እንዲሁም የፊልም አዘጋጅ ቴድሮስ ተሾመ ለፈቃዱ ተክለ ማርያም የህክምና ወጪ ይሆን ዘንድ ገንዘብ ለማሰባሰብ ከተሰባሰቡት መካከል አንዱ ነው። ው ፍቄ ችግሩን የሰማው ከሁለት ወር በፊት ነው። እስካሁን ድረስ ሰው እንዲሰማ አልፈለገም ነበረ። እዚህ ያሉ የኩላሊት ህክምና ባለሙያዎች ጋር ሲከታተል ነበረ በአብዛኛው በጸሎት እና በጸበል እሺ ይሻለኛል የሚል እምነት ነበረው። መጨረሻ ላይ በየጊዜው የኩላሊቱ ሁኔታ እየተከታተሉ የነበሩ ዶክተሮች አሁን በመጨረሻ ከዚህ በላይ ጊዜ አንሰጥህም፣ በጣም በአጭር ጊዜ ውስጥ መፍትሄ ካላደረግ ሁለቱም ኩላሊቶች ፌል አድርገዋል እና ሜዲ ሊሲስ መሄድ አለብህ ወይ በአስቸኳይ ንቅለ ተከላ ማድረግ አለብህ ብለው ይነግሩታል። ከዛ እሱ ይህንን በፍጹም ወደ ሚዲያ መውጣት የለበትም ብሎ ነበር። ወንድሙና ልጁ ናቸው ወደ እኛ መጥተው በቃ አድኑልን ወንድማችንን። እሱ እምቢ ብሏል ግን እናንተ አንድ ነገር አድርጓሉ። በኋላ እኛ ተሰባስበን ማንተ የህዝብ ሀብት ነህ ስለዚህ የግድ ወደ ሚዲያ መውጣት አለበት ብለን ወደ ሚዲያ ልንወጣት ችለናል። ሁለቱም ኩላሊቶቹ ከጥቅሞች ሆነዋል። አስቸኳይ ንቅለ ተከላ ማድረግ አለበት። የወረፋም የሌላ ኢሹም ስለሌለ ውጭ ሀገር ቢያደርግ ይሻላል ብለን ያሰብነው ግን ሮ በሚኖረው ፈንድ ሬይዚንግ እንደሚኖረን አቅም ነው የሚወሰነው። በሀገር ውስጥ ይሁን በውጭ ሀገር ይሁን ፕሬስ ሪሊዝ አድርገናል። እንግዲህ ለተከታዮቹ፣ ለአድናቂዎቹ፣ ለኢትዮጵያውያን ዳውን ማሳወቅ የመጀመሪያው ስራ ነው። ሆነው አካውንት ከፍተናል የባንክ አካውንት አናውንስ እናደርጋለን የባንክ አካውንቱ በሶሻል ኔትወርኮችም በአሉ ሚዲያዎችም ይገለጣል። የተከፈተው የባንክ አካውንት በውጭ ሀገር ለሚገኙ አድናቂዎቹ፣ ሊረዱት ለሚፈልጉ ደግሞ የጎፈንድሚ አካውንት ከፍተናል። በስሙ ቀጥታ ጎፈንድሚ አካውንት ላይ ሄደው ሊያግዙት ይችላሉ። እንደገና የፊልም ሾውም አስበናል እዛ ካሉ ሰዎች ጋር በመተባበር እዛም መጥተው በፊልም ሾው ቀጥታ በትኬት ብቻ ሳይሆን የተሰበሰቡት ሰዎች የሚረዱትንም ገንዘብ እንደዚሁ ለሕክምና እንዲውል አስበናል። ደራሲና አዘጋጅ ማን ያዘዋል እንደ ሻው ፈቃዱ ተክለ ማርያም የመድረክ እንቋችን ነው። ሁላችንም በህመሙ ጊዜ መድረስ ይገባናል ሲል ይናገራል። ከፍቃዱ ጋር ሶስት ቲያትሮች ናቸው አብረን የሰራ ናቸው። ሀምሌት፣ ንጉስ አርማህና ባለካባና ባለዳባ ከዛም በፊት ግን ፊተውን አይቼዋለሁ የተለያዩ ቲያትሮች ላይ እና በጣም ከማደንቃቸው ተዋንያን አንዱ ነው። እንዲያሁም በቅርብ የሆነ ኢንተርቪው ነበረኝና በጣም የምታደንቀው አንድ ሰው ብቻ ጥራ ሲሉ እሱም ነው የጠራሁት። እና ፍቃዱ በተለይ ንብረት ላይ በጣም የሚገርም የትወና ችሎታ ነው ያለው። አንዱ የሚገርመኝ ነገር ለምሳሌ መድረክ ላይ ሰፊ ቲያትር ሲሆን፣ ለምሳሌ እንደ ብሔራዊ ቲያትር ብዙ አክተሮችን ድምጻቸውን ይፈትናል። ፍቃዱ ግን የሚገርመው ፊት የተቀመጠ ሰውና ኋላ የተቀመጠ ሰው የፍቃዱን ድምፅ በእኩል ነው የሚያዳምጠው። እና አንዱ የሚገርመኝ ነገር እሱ ነው። በዛ ላይ በጣም ዲሲፕሊን የሆነ በጣም ስራውን የሚወድ ስራውን የሚያከብር፣ አብረው ከሚሰሩት ሰዎች ጋር እየተረዳዳ የሚሰራ ወጣት ተዋንያን ጋር በተለይ ሲሰራ የሚያበረታታ የሚረዳ በጣም ትልቅ አክተር ነው። በግል ደግሞ ቁጭ ብለን ስንጫወት በጣም ተጫዋች ነው ፍቃዱ። ምናልባት ብዙ ሰው አያውቅም ይሆናል ከእሱ ጋር ቁጭ ብሎ ማውራት በጣም የሚያዝናና እና ብዙ ነገሮችን በቀልድ የሚያወራ ያለፈ ታሪኩን ሲያወራ በጣም የሚያስቅ ተጫዋች ሰው ነው እና በፍቃዱ ጋር አብሮ መስራትን ጓደኛ መሆንም በጣም የሚያስደስት ነገር ነው። እና ብዙ ሰው ነው የሚወደው። የመድረካችን ስለምደ ስለተባለ ፈርጥ ይባላል የእውነተኛው ፈርጥ እሱ ነው። እና ለፍቃዱ ብዙ ሰው የሚችለውን ሁሉ እንደሚያደርግ ቃል ገብተዋል። እና ሁላችንም እንዲሆን ተባብረን ፍቃዱን ከዚህ ችግር ከዚህ የጤና ችግር ልናወጣው ይገባል ነው ምለው ጸሐፊና ተዋናይ አለማየሁ ታደሰ ከፈቃዱ ተክለ ማርያም ጋር የነበረውን የስራና የሙያ ጓደኝነት እንዲህ ገልጸዋል። ፍቄ፣ እንግዲህ እኔ ገና ትምህርት ቤት እያለው በሬዲዮ ድራማ፣ በትረካዎቹ በጣም የምወደውና የማከብረው መቼም መቼም አገኘዋለሁ የሚል ሀሳብ እንኳን ያልነበረኝ ነበርኩና አብሬው ብዙ ሬዲዮ ድራማዎችን የመድረክ አሁን ደግሞ መለከት ላይ አብረን እየሰራን ነው እና በጣም የሚገርም ነው። ከዚህ በዚህ ሁሉ የስራ ዘመኑ ያካበታቸውን ነገሮች ማካፈል የሚሆን አያርቅሽም፣ ምኑም ነገሩ አያርቅሽም እና በቃ ልክ እንደ ጓደኛ እንደ ቀብ ቤተሰብ የሚያቀርብ ነው። በጣም ዘና የሚያደርገኝ ሰው ነው ፍቄሁ። አብሬው ስሆን በጣም በጣም ደስ ይለኛል። አንድ ቢሮ ውስጥም አብረን እየሰራን ነው እና በቃ ከሱ ጋር መስራት ማለት ብዙ ብዙ የህይወት ልምዶችም የምትካፈዩ፣ በጣም ትሁት፣ ለትልቁም ለትንሹም በቃ አክብሮት የሚሰጥ እና ለሁላችንም አርያ የሚሆን ባለሙያ ነው ፍቄ። አንጋፋው ተዋናይ ፈቃዱ ተክለ ማርያም በአፋጣኝ የኩላሊት ንቅለ ተከላ እንደሚያስፈልገው ጤናውን ይከታተሉ የነበሩት የህክምና ባለሙያዎች አሳውቀዋል። ለዚህ ህክምና የሚያስፈልገው ወጪ ከፍተኛ ስለሆነም ሁሉም የቲያትር አፍቃሪ እገዛን የሙያ አጋሮቹ ይጠይቃሉ። አሁን ወደ ተከታዩ ዘገባችን ነው የምናልፈው። በደቡባዊ ዩናይትድ ስቴትስ ኦስትን ቴክሳስ በመካሄድ ላይ ያለው የሙዚቃና የቴክኖሎጂ ትርኢት ዘንድሮ በርካታ አፍሪካውያን የፈጠራ ሰዎችን አሰባስቧል። ትዕግስት ገሜ ከኦስትን ልካለች ይህን ዘገባ በየዓመቱ የሚከናወነው ሳውት ባይ ሳውት ዌስት ትርኢት ቴክኖሎጂን ተጠቅመው የማኅበረሰቦቻቸውን ችግሮች ለመፍታት የሚተጉና ሥራ የጀመሩ አፍሪካውያንንም ጭምር አሰባስበዋል። ታዮ ኦቪየሱ ለ14 ዓመታት በዩናይትድ ስቴትስ ኖሯል። ወደ ሀገሩ ናይጄሪያ ተመልሶ በስልክ የባንክ አገልግሎት የሚሰጥ ፓጋ የተባለ አምድ ጀምሯል። ናይጄሪያ ውስጥ ገንዘብ ተሸክሞ መዞር ስላማረረኝ ነው ሐሳቡን ያፈለግሁት። በ2000 ዓ.ም ናይጄሪያ ለመኖር ጠቅልዬ ስገባ የሁለት ባንኮች ደንበኛ ነበርኩ። ገንዘብ ለማውጣት ኤቲኤም እንደ ልብ አይገኝም ነበርና ዝርዝር ገንዘብ ይዤ እንቀሳቀስ ነበር። ገንዘብ መሸከም ደግሞ ጥሎብኝ አልወድም። ስለዚህ ክፍያዎቹን በስልክ መፈጸም ከተቻለ ወደ ባንክ ወይም የገንዘብ ማሽኖች ሄዶ ገንዘብ አውጥቶ ተሸክሞ ለክፍያ ማቅረብን ማስቀረት ይቻላል ሲላሰበ ሥራ ጀመረ። ታዲያ ስልክ ለምን ዋነኛው የክፍያ መፈጸሚያ አምድ አይሆንም ብዬ አሰብኩ። ከዚያም ስራውን ጀመርኩ። በ2001 ዓ ም ነው ይሄ የሆነው። ከዘጠኝ ዓመታት በኋላ ፓጋ የናይጄሪያ ቁጥር አንድ የስልክ ክፍያ አገልግሎት ሆነ። ሌላኛዋ በዚህ ሳውት ባይ ሳውት ዌስት የሐሳብና የጥበብ ገበያ ከተገኙት መካከል ኦሞቦላ ጆንሰን ነች። አፍሪካ በፍጥነት እያደገች ነው ከምግብ አንስቶ፣ ትምህርት፣ የገንዘብ እንቅስቃሴ በሙሉ ተለውጧል ትላለች። ባለፈው ዓመት በአፍሪካ በቴክኖሎጂ ዘርፍ የፈሰሰው መዋለ ንዋይ 600 ቢሊዮን ዶላርስ ነበር። ይህ ቁጥር በየዓመቱ በ50 ከመቶ እያደገ የመጣ ነው። የናይጄሪያ የመገናኛ ቴክኖሎጂ ሚኒስትር ሆና ያገለገለችው ሞቦላ ጆንሰን ዛሬ ቲኤልኮም ካፒታል የተባለ ድርጅት ውስጥ በሽርክና ትሰራለች ለአፍሪካ ቴክኖሎጂ ዘርፍ እድገት ማነቆ የሆኑት የኢንተርኔት አገልግሎት አለመስፋፋትና መዋለ ንዋይና የብድር አገልግሎቶች አለመኖራቸው እንደሆነ ታስረዳለች። አገልግሎቱ መሰረተ ልማቱ የተዘረጋባቸው እውነታዎች ቢኖሩም ውድ ስለሚሆኑ ዜጎች ሲጠቀሙባቸው አንመለከትም። አፍሪካውያን የቴክኖሎጂ ስራ ፈጣሪዎች ታዲያ እነዚህን ሁሉ ችግሮች እንደ እድል ተመልክተው ነው ስራ የጀመሩት። በየሀገሮቻቸውና ማህበረሰቦቻቸው የሚታዩ የኑሮ የአስተዳደርና ሌሎች ፈተናዎችን ለመቅረፍ በቴክኖሎጂ ተግተዋል። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ፌስቡክ አትቪያ ማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን አድረሱን። ስናስተናግዳቸው ያመሸነውን የመስታወት አራጋውና ሄኖክ ሰማግዜርነን ዝግጅታችንን በቴክኒክ ያቀነባበረው ሞክቤል ሞቅ እያደረገ ሙዚቃም እየጋበዘን ሞክቤል ያበረ ነው። ዲጄ ፋትሱንም እናመሰግናለን። ለሙዚቃው ሱሌ ታራዋሌ በቴክኒክ ምህንድስናው። መልካም ምሽት እያልን በዚህ ሙዚቃ እንሰናበል። በነገው ጉዞ እንገናኝ።